ብዙ ሴቶች የመማር ዕድል አግኝተው ወደ ከፍተኛ ትምህርት ተቋማት ከገቡ በኋላ ለተለያዩ ችግሮች ይዳረጋሉ። ከጥቃቅን እስከ ግዙፍ ናቸው ችግሮቻቸው። ከእነዚህ ወጣት ሴቶች መካከል የአዲስ አበባ ዩኒቨርስቲዋ ድርቧ ደበበ አንዷ ነች። ድርቧ መምህራን ኮሌጅ በዲፕሎማ መርሃ ግብር በማታው የትምህርት ክፍል ትምህርቷን ጀምራ አሁን በአዲስ አበባ ዩኒቨርሲቲ የፒኤችዲ ጥናቷን እያጠናቀቀች ትገኛለች። ዶክተር ለመባል ሁለት ሴሚስተር ብቻ ይቀራታል። ይሁን እንጂ ከጽሕፈት መሣሪያ ጀምሮ እስከ መመዝገቢያና ክፍያ የሚያስፈልጋትን ጥቂት ገንዘብ ማግኘት እንዳቃታት ትናገራለች። ጽዮን ግርማ ድርቧን አነጋግራ ተከታዩን ዘግባለች። ድርቧ ደበበ በአዲስ አበባ ዩኒቨርሲቲ በአማርኛ ስነ ጽሁፍና ፎልክሎር ትምህርት ክፍል የአምስተኛ ዓመት የዶክትሬት ዲግሪ ተማሪ ናት። የአንደኛና የሁለተኛ ደረጃ ትምህርቷን በወላይታ ካጠናቀቀች በኋላ የሹራብ ስራ እየሰራችና ና ተማሪዎቹን እያስጠናች ምህራን ኮሌጅ በማታው ፕሮግራም በዲፕሎማ መርሃ ግብር እንደ ተመረቀች ትናገራለች። መጀመሪያ ደረጃ በጣም የሚገርምሽ ነገር በወቅቱ እኔ ያመጣሁት ውጤት በዲፕሎማ የሚያስገባ አልነበረም። ስለዚህ ከጓደኞቼ ወደኋላ ቀርቼ ነበረ። አስራ ሁለት የጨረስኩት ወደ ዘመና አካባቢ ነው። የቲቲይ ፕሮግራም እንድወዳደር አንዲት መምህሬ ወደ ቤት ትመጣና እቺ ልጅ ጎበዝ ተማሪ ናትና ቤት እንዳተስቀሯት ቲቲይ ትወዳደርና አስተማሪ እንዲሆን ትሆናለች፣ ወደፊት ትማራለች፣ ወስዳቸው አስመዝግቧት ትላቸዋለች ለቤተሰቦቼ። እነሱም ወስደ ያስመዘግቡኛል። በጣም የሚገርመው ነገር የቲቲይ ላይ ወደቅኩኝ፣ ማለፍ አልቻልኩም። ከዛ በኋላ ነው ጓደኞቼ ናቸው፣ አዋሳ ላይ ደግሞ እንዲ የቀን ገቡ። የኔ ጓደኞች ያለኝን ችሎታ ያውቃሉ። ኤክስቴንሽን ፕሮግራም እንዳለ ነገሩኝ። ድርባ እዚህ ለመድረስ ከፍተኛ ውጣውረድ ማለፏን ትናገራለች። ድርባ ቤተሰቦቿ እሷን የማስተማር አቅም ስለሌላቸው ለበዓል የሰጧትን ገንዘብ ይዛ ትምህርቷን ለመጀመር የመጀመሪያ ጉዞዋን ተያያዘችው። ከፍተኛ የሆነ ችግር ነበረብኝ። ያም ሆኖ ያው ኤክስቴንሽን ላይ ማታ ማታ ነው የምማረው። ቀን ላይ የተወሰነውን ጊዜ አነብና እጅ ስራ ሰራ ነበር። ያንን እጅ ስራ እየሰራሁኝ የተወሰኑ ሰዎች እያስረከብኩ የኢኮኖሚ ችግሪን ቀርፌ እግዚአብሔር ይመስገን ዲፕሎማ ፕሮግራም ዘጠና አራት ላይ ተመረኩኝ። ከዛ በኋላ ምደባ ነው የነበረው። ያው መምህርነት ነው የሰለጠንኩት። ከዛም የቋጠረቻትን ይዛ በመጀመሪያ ዲግሪ ተመረቀች። አሁንም ተመለሰች እና ለማስተርስ ትምህርት የሚሆናትን ቋጥራ ሁለተኛ ዲግሪዋን አጠናቀቀች። በዚህ ሁሉ ጉዞዋ ውስጥ ስራ ለማግኘት የነበረባትን ውጣ ውረድ፣ ያላትን ገንዘብ ለትምህርቷ ስታጠራቅም ያሳለፈቻቸውን ችግሮች ስትተርካቸው ሁሉም የጥንካሬዎቿ ማሳያዎች ናቸው። ሁለት አመት ከሰራው በኋላ ሰመር ላይ ለመወዳደር ሞከር በሞከርኩት መሰረት አልሆነልኝም፣ አልተሳካም። ስለዚህ እዛ ብቀመጥም የትምህርት ፍላጎቴን ማሟላት ወይም ማሳካት አልችልም። ስለዚህ ያለኝ አማራጭ ከዛ አካባቢ ወጥቼ ትምህርት ወደሚገኝበት መሄድ አለብኝ። መሄድ የምችለውን ደግሞ ብዙም ከአካባቢ ወይም ከቤተሰብ ሳልርቅ ወደ ሐዋሳ ነው፣ ቀጥታ ወደ ሐዋሳ። ያለችኝን የክረምት ደመወዝ ይሰጣል። ክረምት ላይ የሁለት ወር ደመወዝ አንድ ላይ ይሰጠን ነበር ያንን ይዤ መጣሁና ክረምቱን በሙሉ ስራ ሳፈላለግ ቆየሁ። በመጨረሻ ደረጃ በመምህርነት ምንም አይነት ቦታዎች ማግኘት አልቻልኩ። ተወዳደሬ ተወዳደሬ ብቻ ምን አደረግኩኝ፣ በቃ መስከረም ሲጠባ መልሼ ወደ ነበርኩበት ገጠር መሄድ እንዳለብኝ ያሰብኩ። ምክንያቱም የተሰጠኝን ገንዘብ እዛው በቤት ኪራይ ስራ በማፈላለግ ጨርሸዋለሁ። ተመልሼ ወደዛው ወደ ገጠር የሄድኩት ገጠር ላይ ልክ ትምህርቱን ማስተማር እንደጀመርኩኝ ሐዋሳ የተወዳደርኩባቸው ተቋማት ጠሩኝ። ያው ማለፌን ነገሩኝ። ወደ አዋሳ ተመልሽ የመጣው አዲስ አበባ ዩኒቨርሲቲ ገብታ የዶክትሬት ዲግሪዋን ከጀመረች በኋላ ሽሮሜዳ እየተባለ በሚጠራው አካባቢ አነስተኛ ቤት ተከራይታ ልጆች እያስጠናች እዚህ መድረሷን ትናገራለች። የዛሬ ሁለት ዓመት ችግሯን የተረዱ የቢጫው ንቅናቄ አባላት ስምንት ሺህ የኢትዮጵያ ብር ረድተዋት እንደነበረም ትገልጻለች። ሌሎች ሙመንቶች መቼ መሰለሽ ያገኘቸው ከሁለት ዓመት በፊት ተገናኝ አጋጣሚ ህሊና ለትምህርት ሄደች ተባለ። አዳዲስ ጎኝቶች ናቸው ተብሎ ስንጠይቅ እሷ ቃል ገብታልን ነበር የሄደችው። በስራ ተፆታ ጽህፈት ቤት ነበረ አዲስ አበባ ዩኒቨርሲቲ ነበር። እና በእነሱ አማካኝነት ነው ያገኘኋቸው። እነሱ ምንድን ያደረጉልን በፒኤችዲና በኤምኤ ደረጃ ምንም አይነት ድጋፍ ማድረግ እንዳልጀመሩ፣ በቢ ደረጃ ግን ድጋፍ ያድርጉ እንደነበረ ገለጹልኝ። ከዛ በኋላ ችግሩን ከነ ዶኩመንት ያለውን ነገር አቀረብንላቸው። ያንን ችግር ሙሉ በሙሉ መቅረፍ ባንችልም ለጊዜው ያለብሽን በተለይ አሁን ይሄ የጽህፈት የፎቶ ኮፒ ችግሮችን ቀርፈውልኛል። የስምንት ሺህ ብር ድጋፍ አደረጉልኝ። የሎሚ መልቶች። በወቅቱ ደግሞ በጣም ከፍተኛ ችግር ውስጥ የነበርኩበት ወቅት ነበረ። በተለይ በወረቀት ጽፎ እና ኮምፒተር ላይ መጻፍ አለበት፣ ከዛ ኤዲት መደነቅ አለበት። የጽፈት አገልግሎት የሚሰጡት ተቋሞች ደግሞ ቁጭ ብለሽ ኤዲት ለማድረግ ገቢያቸውም ስለሚይዝባቸው፣ ችግር ውጥረት ውስጥ ነው የነበርኩት። ያንን ችግር ቀርፈውልኛል። አሁን ግን ፈታኝ ጊዜ ላይ እንደሆነችም ትናገራለች። ትምህርቷን አጠናቃ ለጥናት ስራዋ መስክ የምትወጣበት ጊዜ ላይ ደርሳለች። ለመስክ መውጣት ስላለባት ማስጠና ታቁማለች። ቀድሞ ታስተምርበት የነበረው ትምህርት ቤት የቀን እየተማረች በመሆኑና ለጥናት ስራዋ ከከተማ መውጣት ስላለባት እንደነገረችን ስራ አስቁመዋታል። በአሁኑ ሰዓት መሰረታዊ ችግሬ ጥቂት ነው፣ እሱ ቢሟላልኝ የቀረኝን ትምህርት አጠናቀቅ ነበር ትላለች። መሰረታዊ ችግሬ አንደኛ ግብአት፣ ሁለተኛ የትምህርት ክፍያ በዋናነት ግባት ሲባል ኢቨን ኮምፒውተር እንኳን የለኝም። እዛ ላይብረሪ ውስጥ ወረፋ ጠብቄ እዛው ጽፌ እዛው ኤዲት አርጌ እዛው ዳውንሎድ አድርጌ፣ አንዳንዶቹ ላይብረሪ ቤተ መጻሕፍት ደግሞ አይፈቅዱም። እዛው ላይ መጽሐፍ ተጠቅመሽ ኢንተርኔት መውጣት እንጂ ኮምፒውተር ላይ መጻፍ አይፈቀድም። ከዛ ውጪ ደግሞ ኮምፒውተር ቤት ለማጻፍ ብትሄጂ ራሱ ወረፋው በጣም ከፍተኛ ነው የሚሆነው ተማሪ ስለሚበዛ እና አሁን ሪሰርች ላይ ነው ያለሁት። ትልቁ ትልቁ ማነቆ ማነቆና ችግር አሁን የትምህርት ክፍያ ያለብኝ። አሁን የካሴት ላይ ስንት ብር ነው የምትከፍይው? አሁን አስራ አምስት ሺ ያስፈልጋል ነው ያሉ እና በተርማ ሰባት አባት አምስት መቶ ሰባት ሺ አምስት መቶ። እስካሁን እየከፈልሽ ተማ እስካሁን? አዎ አሁን ግን በዚህኛው አመት አልከፈልኩም። ምክንያቱም አልቻልኩም አልኳቸው ስራ ተጽፈ ሄድኩኝ ሌሎች ሰዎች እየተባለ ሲፈለግ ሲፈለግ ስቲል ነው ማግኘት አልቻል የሚገርሙሽ ነገር እና ዘንድሮ ማመረቅ እራሱ ይችል ነበረ። እነዚህ ችግሮች ግን ወደኋላ ኋላ እየጎተቱኝ ነው። ከዚህ በተጨማሪ ደግሞ መስክ ነው መረጃ መሰበሰበው ሲዳማ ብሄረ ነገር ግን ምንም አይነት ገቢ ስለሌለኝ ከሞዴስ ጀምሮ ከምግብ ኢቨን ለሻይ ቡና መወጣ ሰው አይደለሁም። በቃ ከሱ ድንጋ ለሻይ ቡና ሌሎች ሲወጡ እኔም መወጣ ሰው አይደለሁም። ሞዴስ ላልሽው ኢቨን እነሱ ሰጥቶኝ ያለሁ የተወሰነ አንድ ወቅት ላይ አግኝተናል እርዳታ ብለው ሰጥቶኝ ተቀብያለሁ። ምክንያቱም ስለሚያስፈልገኝ ችግሩ ስላለብኝ በግልጽ ነግሬያቸው ማለት ነው ያስፈልገኝ ሰጠኝ ለትምህርት ይስ የተደፋው ድርቧ የቀራትን ትምህርት ለማጠናቀቅ የሚረዳትን ገንዘብ በእርዳታ ለማግኘት በርካታ ጥረቶች ማድረጓን ትናገራለች። እዚህ ጋ እንዴት ነው የሚደግፍ አንድ ተቋም ጠፈው ያላንኳኳሙም እንዳለን ያልሄድኩበት ተቋም የለም፣ ያላንኳኳሙት ቢሮ የለም። ከሚኒስቴር መስሪያ ቤት ጀምሮ እስከ ዩኒቨርሲቲ ፕሬዝዳንት ድረስ በፒኤችዲ ደረጃ እንደዚህ አይነት ሲስተም የለንም ነው የሚሉት፣ ጠይቄያለሁ። በአጠቃላይ አሁን ትምህርትሽን ለመጨረስ ምን ያህል ገንዘብ ያስፈልግሻል? ሀምሳ ሺህ ብር ለእኔ በቂ ነው ለማጠናቀቅ ተዝናንቼ ምናምን አለ ይሄ ተዝናንቶ ማጥናቱ ተዝናንቶ ፕሪንት ማረጉን ተዝናንቶ የሆነ ነገር ማድረጉን እሱን አደለምን። በቃ ጥንቅቅ ብዬ በስነ ስርዓት ትምህርትና ትምህርትን ያስኩት ምንም አይነት ተዝናነት አያስፈልገኝ። እኔ የሚያስፈልገኝ ለትምህርት ወጪ ሀምሳ ሺ ብር የሚሰጠኝ ጠቁ የሚደንቀኝ፣ ከዛ ውጭ ላፕቶፕ ገዝቶ የሚሰጠኝ፣ መቅረጸ ድምፅ ገዝቶ የሚሰጠኝ ብቻ ነው የምፈልገው። ከዛ በኋላ ራሴን ችዬ መጓዝ እችላለሁ፣ ወደ ስራ ገባለሁ። ትምህርቴን ለማጠናቀቅ ግን ለእኔ የሚያስፈልገኝ ትንሹ ሀምሳ ሺ ብር ነው። የተቸገርኩ ብዬ አእምሮዬን ሰብስቤ ለመማር ምን ያህል ጊዜ ነው የሚቀርሽ ለማጠናቀቅ? ቀጣይ አመት አጠናቅቃለሁ። ድርቧ እንዲህ ወደ መገናኛ ብዙሃን የመውጣትና የመናገር አቅም አልነበረኝም። በቢጫዋ እንቅስቃሴ የተሰማሩ ወጣቶች ተስፋ ቆርጬ ላቋረጥ ስል ከሁለት አመት በፊት አግዘውኝ እዚህ ደርሻለሁ። አሁን ደግሞ እንደ የለፋውበት ትምህርት እንዳይቋረጥ ችግሬን ሰምቶ የሚያግዘኝ ካለ ባካፍለው ይሻለኝ እንደሆን ብዬ ነው ብላናለች። በቢጫዋ ንቅናቄ የተሰማሩት የዩኒቨርሲቲ ተማሪዎች በአዲስ አበባ ከተማ በሚገኘው አዲስ አበባ ዩኒቨርሲቲ ውስጥ እንደ ድርቧ የዶክትሬት ዲግሪያቸውን ሊያጠናቅቁ ጥቂት ቀርቷቸው በትንሽ ወጪ ምክንያት የሚደናቀፉትን ጨምሮ በርካታ መሰረታዊ ችግር ያለባቸው ተማሪዎች ይገኛሉ ይሉናል። ማናሳክ ተደባልቀው እናውቃለ እንግዲህ ያላንኳኳሁት በር የለም ብላለች። ድርቧ የአድማጮቻችን ልብ እንደሚከፈት እንደምትታገዝ ጫፍ ላይ ነው ያለችው እና ደግሞ ሌላው አዘጋጆቹ ሲናገሩ የቢጫው ንቅናቄ መሪዎች ሲናገሩ ብዙ ቦታ ብዙ ተማሪዎችን እንደሚመልሱ ነው። እርዳታ የሚያስፈልጋቸው አብዛኞቹ እንደሚመልሱ ነው የሚና መሰረታዊ ችግር ያለባቸው ብዙ ተማሪዎች ናቸው። አሁን ይሄ እንዴት አይነት ትልቅ ስራ ነው፣ ትልቅ ተግባር ነው እና ከአሁን በኋላ ምናልባት እንደውም የሚጣሩበት ጊዜ ይመጣል ብለን ተስፋ እናደርጋለን። ከመመለስ ይልቅ አድማጮችን በዚህ ረገድ እረዳለሁ፣ እንደዚህ ቢደረግስ የሚሉት ካላቸው ቢያደርሱን፣ ወደ ህሊና እንመልሰዋለን። እምባና ሳቅ ተደባልቀው እናውቃለ ቀምሰናቸው ከፍ ዝቁን አይተነዋል ብዙ አሳልፈ